የዩናይትድ ስቴትስ ፕሬዚደንት ለኢየሩሳሌም የእስራኤል ዋና ከተማ በይፋ እውቅና በመስጠታቸው ከአረቦ ዓለም እንዲሁም ከአውሮፓና ከሌሎችም አካባቢዎች ነቀፌታዎችን አስከትሎባቸዋል። ሚስተር ትራምፕ ትላንት ባደረጉት ንግግር ዩናይትድ ስቴትስ ለእስራኤል የገባችውን 22 ዓመታት ያስቆጠረና ከእርሳቸው የቀደሙት ፕሬዚዳንቶች ሁሉ ያልፈጸሙት ቃል እጅግ የዘገየ እርምጃ መሆኑን አመልክተዋል። ይሁን እንጂ የኢየሩሳሌም ጉዳይ በራሳቸው በእስራኤላውያንና በፍልስጤማውያኑ ድርድር መፈታት ያለበት አወዛጋቢ ጉዳይ መሆኑን ብዙዎች እንደሚያምኑ የሪፖርተራችን ዝላትጋ ሆክ ዘገባ ይጠቁማል። ዝርዝሩን ሰሎሞን አባተ ይዞታል። ኢየሩሳሌም የእስራኤል ዋና ከተማ ነች፣ ሲሉ የአሜሪካ ፕሬዚደንት በይፋ ዕውቅና መስጠታቸው ፍልስጤማውያኑንና በዓለም ዙሪያ ያሉ ደጋፊዎቻቸውን በእጅጉ አስቆጥቷል። ከአሜሪካ እስላማዊ ግንኙነቶች ምክር ቤት ኒሃድ አዋድ ፕሬዚደንቱን እዚሁና በውጭም የሃይማኖት ጽንፈኝነትን እያበረታቱ ናቸው ሲሉ ከሰዋል። በመካከለኛው ምስራቅ ያለውን የሰላም ተስፋም የሚገድል ምት አሳርፈውበታል ብለዋል። ትራምፕ የወሰዱት እርምጃ በእስራኤልና በፍልስጤማውያኑ መካከል የሁለት መንግሥታት ምስረታ መፍትሔንም ይጎዳል የሚል ስጋት የሚያንጸባርቁም አሉ። የኢየሩሳሌም ጉዳይ በፍልስጤማውያኑና በእስራኤል መካከል በሚካሄድ ቀጥተኛ ድርድር መፈታት እንዳለበት የሚያምኑት የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ማንኛውም በአንድ ወገን በተናጠል የሚወሰድ እርምጃ የሰላሙን ሂደት ያደናቅፋል ብለዋል። ኢል ዶ ኤቨሪሲንግ ኢን ማይ ፖወር ቱ ሰፖርት ዘ እስራኤሊስ የእስራኤልና የፍልስጤም መሪዎች ትርጉም ወዳለው ድርድር እንዲመለሱ ለማድረግ አቅሜ የፈቀደውን ሁሉ አደርጋለሁ ሲሉ ቃል ገብተዋል ጉቴሬሽ። ፍልስጤማዊው ዋና ተደራዳሪ ሳየብ ኤሬካት በሰጡት መግለጫ የትራምፕ እርምጃ ዩናይትድ ስቴትስን ከመካከለኛው ምስራቅ የሰላም ሂደት ተሳታፊነት ውጪ ያደርጋታል ብለዋል። ንፍሊ ን ፓለስቲኒንስራኤሊ ፖካል ሬስ ዓለም አቀፍ ሕግን፣ ሰብአዊ መብቶችን ሙሉ በሙሉ ጥሰዋል ሲሉ ከሰዋቸዋል። ሳይብ ኤሬካት የአሜሪካውን ፕሬዚደንት በፍልስጢማውያንና በእስራኤላውያን መካከል ያለውን ግጭት ከፖለቲካ ወደ ሃይማኖታዊ ጉዳይ እየለወጡት ነውም ብለዋል። የብሩኪንግስ ኢንስቲትዩቱን ካሌድ ኤልጅንዲን የመሳሰሉ አንዳንድ ተንታኞች ደግሞ በአሜሪካ የሚመራው የሰላም ሂደት ወደ ፍጻሜው እንደደረሰ ይናገራሉ። አሜሪካ መር የሰላም ሂደት ሊቀጥል ይችላል ብሎ የሚያስብ ፍልስጤማዊ መሪ ቢኖር የራሱ ህዝብ ይተፋዋል ብለዋል ኤልጅንዲ። በሌላ በኩል ግን ዋሽንግተን ዲሲ ውስጥ የሚገኘው ኦርቶዶክሱ የአይሁድ ተሟጋች ኅብረት መሪ ናታን ዳያሜንት ለቪኦኤ በስካይፕ በሰጡት ቃል ትራምፕ የኢየሩሳሌምን የእስራኤል ዋና ከተማነት ማወቃቸው ይልቅ የሰላሙ ሂደት እንዲያንሰራራ ያግዛል ብለዋል። የዩናይትድ ስቴትስ የተወካዮች ምክር ቤት በ1987 ዓ ም ሰጥቶት በነበረ ድምፅ የአሜሪካ ኤምባሲ ከቴልአቪቭ ወደ ኢየሩሳሌም እንዲዛወር ወስኖ የነበረ ቢሆንም እስከ ትራምፕ የተነሱት የሀገሪቱ ፕሬዚደንቶች ሁሉ ግን እርምጃው የጸጥታ ችግር ያስከትላል በሚል ሲያሸጋግሩት ቆይተዋል።